የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ቅዳሜ ባወጣው ዘገባ በየቀኑ ከ600 በላይ የሚሆኑ የደቡብ ሱዳን ስደተኞች በሀገሪቱ ባለው ግጭትና የምግብ እጥረት ምክንያት ወደ ኢትዮጵያ እየገቡ መሆኑን ጠቅሰዋል። ከ356 ሺህ በላይ የደቡብ ሱዳን ስደተኞች ኢትዮጵያ እንደምታስተናግድ የኮሚሽኑ ዘገባም ያመለክታል። ከተጠቀሰው ቁጥር አብዛኞቹ ስደተኞች በደቡብ ሱዳን የእርስ በርስ ግጭት ከተቀሰቀሰ ከታህሳስ 2006 ዓ.ም ወዲህ ወደ ኢትዮጵያ እንደመጡ በኢትዮጵያ የኮሚሽኑ የኮሚኒኬሽን ኃላፊ አቶ ክሱት ገብረ እግዚአብሔር ለዶቼቬሌ ተናግረዋል። ከመስከረም 2009 ዓ.ም ጀምሮ 68858 ስደተኞች በጋምቤላ የሚገኘው ሰባት የስደተኞች መጠለያ እንደገቡም አቶ ክሱት ገልጸዋል። አሁን በያዝነው ወር ብቻ ከደቡብ ሱዳን ወደ ኢትዮጵያ እየገቡ ያሉትን የስደተኞች ቁጥር በተመለከተ አቶ ክሱት በመቀጠል እንዲህ ይገልጻሉ። አሁን በያዝነው ወር ውስጥ እስከ አስራ አንድ ማርች የእለታዊ አማካይ ቁጥር ወደ ከስድስት መቶ ስልሳ ያላነሰው ስደተኞች በየቀኑ እየመጡ ነበረ። ስለዚህ ይሄ ቁጥር የሚቀጥል ከሆነ እስከ ሜይ አጋማሽ አካባቢ ያለን የመጨረሻው የመጠለያ ካምፕ ጋምቤላ ላይ ያለው አሁን ስደተኞችን እየተቀበለ ያለው ካምፕ ሊሞላ ይችላል የሚል ግምት ይዘናል። ስለዚህ ከመሙላቱ በፊት ቦታ ማፈላለግ አለብን። አዲስ የሚመጡት ስደተኞች በጋምቤላና ደቡብ ሱዳን መካከል የምትገኘው የድንበር ከተማ ፓጋክ አቋርጦ ንጉኚል የተባለው ስደተኞች ካምፕ እየገቡ እንደሆነ የዩኤንኤችሲአር ዘገባ ያመለክታል። የስደተኞች ቁጥር መጨመሩ አሳሳቢ የሆነ መምጣቱ የሚጠቅሰው ይህ ዘገባ ንጎኘል የስደተኞች መጠለያ ከሞላ አማራጭ የስደተኞች ካምፕ ማፈላለግ ግድ እንደሚለው ያሳስባል። የስደተኞች ቁጥር አሁን ባለው ሁኔታ ከጨመረ አሁን አንድ የቀረው የስደተኞች መጠለያ በግንቦት ወር ውስጥ ሊሞላ ይችላል ሲሉም አቶ ክሱት አክለዋል። ስለዚህም ኮሚሽኑ ተጨማሪ ካምፕ በቤኒሻንጉል ጉሙዝ ክልል ውስጥ እያፈላለገ እንደሆነ እንዲህ ሲሉ ይናገራሉ። ጋምቤላ አካባቢ እንደሚታወቀው በአብዛኛው ረባዳና ለጎርፍ ተጋላጭ ስለሆነ እንደ ልብ ለካምፕ መመስረቻ የሚገኝበት ቦታ አልሆነም። ከካሩም በላይ ወደ ሰባት ስደተኛ ካምፖች አሉ ኦልሬዲ። ግን ከዚህ በላይ ለካምፕ የሚያመችም የሆነ ቦታ መፈለግ ላይ ችግር እየገጠመ ስለሆነ አጎራባች የሆነው ክልል ቤንሻንጉል ጉሙዝ፣ በነገራችን ላይ እዛም ጭምር የደቡብ ሱዳን ስደተኞች ይመጣሉ። ስለዚህ ከመንግስት ጋር ተነጋግረን ቦታ እያፈላለግን ነው። ባለሙያዎቻችንም የተወሰኑ ቦታዎችን አይተው እነዚህ እነዚህ ለካምፕ አመቺ ናቸው ብለው ሀሳብ የሰጡበት ሁኔታ አለ። ስለዚህ ወደ ውሳኔ እየሄድን ያለ ነው። ከተወሰነ በኋላ ቶሎ ብሎ መሰረታዊ ኢንፍራስትራክቸሮችን ማስቀመጥ ነው። እንደዛ ከደረገ በኋላ ካምፑ ሲሞላ ወደ በጋምቤላ የሚመጡት ስደተኞች ካሉ በቀጥታ ወደዛ አካባቢ የማድረስ እቅድ ነው ያለው። ነገር ግን እንደ ሁለት ወር አካባቢ ያለ፣ በዚህ ሁለት ወር ውስጥ ይሄ ተወስኖ ይሄ ነው የሚባለው ካምፕ ከታወቀ በኋላ አስፈላጊ መሰረታዊ የሚባሉ እንደ መጠለያ እንደ ውሃ እንደ ሽንት ቤት ምናምን እና ይሄ ውስጥ ለውስጥ ውስጥ መንገድ የመስራት ስራ ይጀምራል ማለት ነው። ከደቡብ ሱዳን ጋር የሚዋሰነው የቤኒሻንጉል ጉሙዝ ክልል ብዙ ደቡብ ሱዳናውያን ስደተኞች እንደሚገኙ ዘገባዎች ይጠቁማሉ። አቶ ክሱትም ተጨማሪ ካምፕ እዛ መገንባት ያስፈለገበትን ምክንያት እንዲህ ያብራራሉ። የደቡብ ሱዳን ስደተኞች በሁለቱም ክልሎች ይገኛሉ። ስለዚህ አንደኛው ክልል ቦታ ከጠፋ ሌላው ክልል ቦታ ሲገኝ ወደዛ የመውሰድ ሁኔታ ነው። ቅርበትም አለው። በመሰረቱ ስደተኞች ሲመጡ ከሀገራቸው ድንበር በጣም በርቀት ላይ አይደለም የምናስቀምጣቸው። በተቻለ መጠን ከክልሉ ቅርብ የሆነ ቦታ መጠለያ ይደረግላቸው እና ሁኔታዎች ፈቅዶ ወደ ሀገራቸው በሚመለሱበት ጊዜም ያን ያህል አስቸጋሪ ሁኔታዎች የማይፈጠሩበት ነገር ይመቻቻል ማለት ነው። ስለዚህ ከዚህ ከዚህ የተነሳ ነው። አዲስ እየተሰደዱ ያሉት የደቡብ ሱዳን ነዋሪዎች የሚፈልሱት ከላይኛው የናይል ግዛትና ከጆንጌሊ ግዛት መሆኑን የኮሚሽኑ ዘገባ ጠቅሶ አብዛኞቹም ሴቶችና ሕጻናት መሆናቸውን አመልክተዋል።